የኢትዮጵያው ጠቅላይ ሚኒስትር የዶክተር አብይ አህመድ የከፋ ቦንጋ ጉብኝት በደቡብ ክልል ከወላይታ በኋላ ሲለጥቁ በክልሉ የክልልሁን ጥያቄ በነቂ ሰልፍ ይወጣበት ወደነበረበት ወደዚህ ሕዝብ ሲመጡ ይነሱ የነበሩ ከረር ያሉ ጥያቄዎችን ሊያረግቡ፣ ሊመልሱ ወይስ በሌላ አጀንዳ በዝምታ ሊመለሱ የበርካቶች ጥያቄ ነበር። በውይይቱ ለተነሱ ጥያቄዎች የጠቅላይ ሚኒስትሩ ምላሽ በዞኑ በኃላፊነት ወንበር ላይ ላሉ በእርግጥም ምላሽ ጉርማሾ ለተሰኙት ለአካባቢ ወጣቶች ደግሞ ከምላሽ ለዘብ ያለ ተስፋን ያሰነቀ ሆኖ አልፏል። አቶ በላይ ተሰማ የዞኑ ምክትል አስተዳዳሪና የገቢዎች ባለስልጣን ኃላፊ ሲሆኑ ጉርማሾ ጅሃድ በርታ ደግሞ ከአካባቢ ወጣቶች በስነስርዓቱ ላይ ከታደሙት መካከል ነበሩ። አደጃጅ ጥያቄ ጋር ተያይዞ ህዝቡ የክልልነት ጥያቄ አንስቶላቸው ነበረ። ዙሮ ዙሮ በእርግጥ ክቡር ሚኒስትሩም የመለሱት መልስ ያው የአደረጃጀት ጥያቄው ዛሬ ተብሎ ዛሬ በአንድ ጀንበር የሚመለስ ባይሆንም ያው በሂደት የሀገሪቱን ነባራዊ ሁኔታ የሀገሪቱን ፖለቲካል ሁኔታ እያገናዘበ በስምምነት እና በጥናት ልመለስ የሚችል መሆኑን ለህዝቡ ገልጾላቸዋል። በዚህም ህዝቡ ረክቶ የእሳቸውን መገኘት እና የመለሷቸውን መልሶች በክብር ተቀብሎ የተቀበለበት ሂደት ነው ያለው። የጠቅላይ ሚኒስትሩ ወደ ከፋ ጉዞ ያው ምላሽ ሳይሆን ተስፋና አቅጣጫ ነው ይዘው የመጡት። አቅጣጫው ምንድን ነው? ጥያቄያችን ከዚህ በፊት የደሄደን ምክር ቤት የሰጠው መግለጫ ነበር። ጥናት አጥንቻለሁ በሚል ማለት ነው። ጥናቱን አስመልክቶ የህብረተሰቡ ጥያቄ አይደለም የጥቂት አመራሮች ፍላጎት እንጂ የሚል ነበር ጥናቱ እኛ ደግሞ ከዚህ ቀደም ሰልፍም ወጥተናል ጥናቱ እኛን አይመለከተንም በሚል ሰልፍ ወጥተናል ያንን ተከትሎ የተለያዩ ከፋ ዞን ወጣቶች ጥሪ ተደርጎላቸው ወደ ክልልም ሄደዋል አመራሮቹም ሄደው ክልል ላይ በዚህ ዙሪያ ላይ በጥናቱ ዙሪያ ላይ እኛን እንደማይወክለን አመራሩም መልስ ሰጥቶ ከማህበረሰቡ የተውጣጣ ወደ ስልሳም የሆኑ የነጋዴዎች ከነጋዴ ከወጣት ከሀገር ሽማግሌ እና ከሃይማኖት አባቶች ተመርጦ ተመልምሎ ወደ ስልሳ የሚሆንም ሄደው ጥናቱ እንደማይመለከታቸው አስቀምጠው ተመልሰዋል። ያንን ተከትሎ ያው የጠቅላይ ሚኒስትሩ ጉዞ ወደዚህ ያደረገው የቡና መገኛ ስፍራ አነታራኪነቱ ሁለት አስርት ዓመታትን ተሻግሯል። የከፋው ማኪራ የጅማው ጮጬ ከታሙድጋ ከጎጀብ ወንዝ ማዶ ለከፋ ወዲህ ለኦሮሚያ የሁልጊዜ ማጀንዳቸው ሆኖ ከርሟል። በየትኛውም ደረጃ ላይ ያለ የመንግስት ባለስልጣን የሚሸሸውም ጉዳይ ነው። በአንድ ወቅት የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከፋ የቡና መገኛ ስፍራ ማለታቸውን ተከትሎ ከኦሮሚያ ወገን ተቃውሞ ማስተናገዳቸው አይረሳም። ጠቅላይ ሚኒስትር አብይ አህመድ ግን ከዚያ ለዘብ ባለ እርሳቸው ለየትኛውም ስፍራ እውቅና መስጠት እንደማይፈልጉና ሌላ መዘዝ ይዞባቸው እንደሚመጣ በግልጽ መናገራቸውን ብንረዳላቸው ይሻላል የሚለውን ለዘብ ያለ አቋም የያዙ ይመስላሉ። የዞኑ ምክትል አስተዳዳሪ አቶ በላይ ቡና ሙዚየም እኛ ጋር የተገነባ ነበረ ስራ ስራ አልጀመረም፣ ይሄ ስራ ይጀምር የሚል ነገር ህዝቡ ጥያቄ አንስተዋል። ዞሮ ዞሮ ብሔራዊ ቡና ሙዚየሙን ስራ ለማስጀመር ያለውን መረጃ አይቶ ስራ እንደሚያስጀምሩ የባህልና ቱሪዝም ሚኒስቴር ስራ እንዲያስጀምር የማድረግ ተግባር እንደሚያከናውኑ ለህዝቡ ቃል ገብተዋል። ሌላው ከቡና ጋር ተያይዞ ያለውን ጉዳይ ዞሮ ዞሮ ቡና የትም ተገኘ የት ያው በምዕራብ ኢትዮጵያ የተገኘ መሆኑንና የትም ቦታ ላይ ያለውን ከቡና ልማትና ምርታማነት ጋር ያለውን ነገር እያጠናከረው መሄድ አስፈላጊ እንደሆነ እና ዛሬ እዚህ ላይ እዚህ ላይ የሚል ነገር መነታረኩ አስፈላጊ እንዳልሆነ ዞሮ ዞሮ ቡና የኢትዮጵያ ሀብት እና የምዕራብ ኢትዮጵያ ሀብት መሆኑን በማንጸባረቅ እዛም እዚህም ቶቴም ቢሆን ያለውን ቡና ማልማት ነው፣ እዚህም ያለውን ቡና ማልማት ነው። ዞሮ የጋራ ሀብታችን ነው የሚል አስተያየት ነው የሰጡት። ጉርማሾ ጃድ በርታም ቢሆን ጊዜ ብንሰጥ መልካም ነው ባይ ነው። ከባህልና ታሪክ የጥናትና ምርምር ውጤት ምላሽ እስኪመጣ ድረስ መጠበቅ እንደሚሻል በማከል እዚህ ቀደም ያው የኢፌደሪ ፕሬዚዳንት ግርማ ወልደጊዮርጊስ የመሰረት ድንጋይ ጥለው ነው የሄዱት። ሙዚየም የብሔራዊ ሙዚየም ድንጋይ ጥለው ሄደዋል። ከዛ በኋላ ያንን የብሔራዊ ሙዚየም በህብረተሰቡ ወደ ሰላሳ ሶስት ሚሊዮን ብር ፈጅቶ ህብረተሰቡ፣ መንግስት፣ ሰራተኛው ከደሞዝም ከምንም ተቆራርጦ ያ የቡና ሙዚየም ተሰርቶ ስድስት አመት ሆኖታል። የኢፌዴሪ ጠቅላይ ሚኒስትር የቀድሞ ሃይለማርያም ደሳለኝም የቡና መገኛ ምድር ከፋ እንደሆነች በግልጽ አስቀምጠውልን ነበር። አሁን ደግሞ የመጡት ጠቅላይ ሚኒስትር ይህንን ነገር ያው እኔ የቡና መገኛ እዚህ ነው እዛ ነው ማለት አልችልም ያንን የሚመለከተው የእኔ የግብርና ባለሙያም አይደለውም። ታሪክንም አላቅም። ያው ይህንን የሚመለከተው የታሪክ ባለቤት አለው። ያ የታሪክ ባለቤት ጥናቱን አጥንቶ ምላሽ ይሰጣቸዋል ብለው ነው ያው መልስ የሰጡን እኛም እሳቸውን ብዙም የምንጫንበት ነገር የለም። የጠቅላይ ሚኒስትር አብይ አህመድ የቦንጋ ጉብኝት ጥያቄዎች፣ በጥያቄ ላይ የተደራረቡ ተቃውሞን ከማስተናገድ ረገብ ብለው ሕዝብን ለማሳምን ሞክረዋል። ጊዜ ውሰዱና ምከሩ፣ የምክራችሁን ውጤት አሳውቁን፣ መፍትሄው በእጃችን ነው ማለታቸውን የዞኑ አስተዳደር በበጎ ጎኑ እንዳየነው ነው አቶ በላይ ተሰማ ይነገሩን።